በተደጋጋሚ ይደረጋል ተብሎ አንድ በክልከላ ሌላ ጊዜ ሲራዘም የቆየው በትግራይ ሴቶች ላይ የሚደርሰው ጥቃት የሚያወግዝ ሰልፍ ዛሬ ጠዋት በመቀለ ሲካሄድ ቁጥራቸው 200 ገደማ የሚሆኑ በአብዛኞቹ ሴት ተሳታፊዎች ተገኝቶበታል። መነሻው መቀለ ሮማናት አደባባይ ያደረገው የተቃውሞ ሰልፉ በተሳታፊዎች ፆታዊ ጥቃትን የሚያወግዙ ግጥሞች፣ የሙዚቃ ስራዎች በመጀመሪያው ክፍሉ ያስተናገደ ሲሆን ቀጥለውም በአርምሞ ሴቶች ላይ እየደረሰ ነው የተባለው መታፈን አንጸባርቋል። ፆታዊ ጥቃቶች ይቆሙ፣ መንግስት ዜጎቹን ከፆታዊ ጥቃት ይከላከል የሆነው የሚሉና ሌሎች በርካታ መፈክሮች በጽሑፍ ቀርበውበታል። ከዚህ በተጨማሪ ሴቶች ላይ እየደረሰ ያለው ፆታዊ ጥቃት የሚገልጹ በሜካፕ አርቲስቶች የተሰሩ ስራዎችም በሰልፉ ታይተዋል። ከሰልፉ አስተባባሪዎች መካከል አንዱ የሆነችው ወይኒ አብርሃ በሰልፉ ሴቶች ላይ የሚደርሱ ጥቃቶች በአደባባይ ለማንጸባረቅ ተሞክሯል ትላለች ሴቶች ላይ እየደረሰ ያለው ጥቃት ይቁም ነው። ሶሻል ሚዲያ ላይም ካምፔይን ስናደርግ ነበር የሰነበት ነው እና የካምፔይኑ መልእክትም ይቁም ነው፣ ጾታዊ ጥቃት ይቁም። ፀጥታ የመረጥንበት ምክንያት ደግሞ ሁሌም ዝም እንድንል ነበር ሲነገረን፣ የነበረው አንዲት ሴት ስትደፈር፣ አሲድ ሲደፋባት፣ ወይ ጾታዊ ጥቃት ሲያጋጥማት ደፍራ አታወራም፣ ጮክ ብላ አታወራም። እንዴት ዝም እንድንል እንደተደረገ ለመግለጽ ነው። በዛውም በደንብ ጥንካሬ ይኖረዋል ብለን ስላሰብን ነው። ሌላዋ ያነጋገርናት የሰልፉ አስተባባሪና ተሳታፊ ጽዴና አባዲ በበኩሏ ከተያዘው ዓላማ አንጻር የተደረገው ሰልፍ ስኬታማ ነበር ትላለች። የእኛ ቮለንቲርስ ሜካፕ እንዲሰሩ አድርገን ምን አይነት ጥቃቶች አሉ የሚል አሲድ የተደፋባት ሬፕ የተደረገች የተደበደበች እንዲመስሉ አርገን ሰርተናል። ያው ግራፊካሊ ብዙ ሰው በአይን ሳያዩን ያምናል በሚል ነው። ምን እያጋጠመ ነው፣ በየቤቱ ምን እየተፈጸመ ነው የሚለው ነገር ወደ አደባባይ ለማውጣት ነበር አላማችን። በሱ አኳያ በጣም ሰክሰስፉል ነው ብዬ አምናለሁ። በሰልፉ ከሴቶች በተጨማሪ ወንዶችም ተሳታፊ ነበሩ። ስሜ ላከ ዘገየ ነው የሚባለው። ሴቶች ላይ የሚደርሰው ጥቃት የሴት ብቻ አይደለም፣ የወንድም ጭምር ነው። ሴት ማለት 50% የማህበረሰቡ አካል ናት። ደሞም ደግሞ ያለ ሴት አልተፈጠርክም። እናትህም ናት፣ እህትህም ናት፣ ደሞም ሰውም ናት። ከሁሉም በላይ ሰው ናት። ሰው ላይ የሚደርሰው ጥቃት ሰው ሁሉ ሊሰማው ይገባል እና ጾታዊ ጥቃቱን ሁሉም ሰው መቃወም ስላለበት እኔም ድምጼን ለማሰማት ብዬ ነው የመጣሁት። ጥቃቱ ብዙን ጊዜ የሚደርሰው በወንዶች ነው፣ ትክክል ነው። ምክንያቱም የኛ ማህበረሰቡ ይሄ ፓትርያርካል የሚባለው ሆኖ፣ ስለዚህ ወንድ ብዙ ጊዜ ያጠቃል እንጂ ወንድ ብቻ አይደለም ያጠቃው። ሴቶችም አንዳንድ ጊዜ በሴቶች ጠቁ ወንዶችም አሉ። በሴቶች የሚጠቁ ሴቶችም አሉ እና ከጾታ ሙሉ ለሙሉ ነሰሪ ሊ መያያዝ የለበትም። አላማው መሆን ያለበት ሴት ላይ የሚደርሰው ጥቃት በሴትም በወንድም መቆም አለበት። ጾታን መሰረት ያደርገ ጥቃት መቆም አለበት። በትግራይ ሴቶች ላይ የሚደርሰው ጾታዊ ጥቃት የሚያወግዘው ሰልፍ በመቀለ ከተማ አስተዳደር እውቅና ተሰጥቶት የተደረገ ቢሆንም ሰልፉ የተደረገባቸው አደባባዮች ለተሽከርካሪዎች ዝግ ስላልነበሩ በየመሃሉ በተደጋጋሚ መስተጓጉሎች ሲከሰቱ ተመልክተናል። ሰልፈኞቹም በዚህ ጉዳይ ላይ ቅሬታቸው ገልጸዋል። ሰልፉ በሰላማዊ መንገድ ነው የተጠናቀቀው ብቻ ግን ች መንገዱን አልዘጉልንም። ከባጃጅ ጋር ከመኪና ጋር እየተጋፋን ነበር ሰልፉን ያካሄድ ነው። ብዙ ሰዎች ደግሞ ምን እያደረግን እንደሆነ እንኳን ምንም ግንዛቤው አልነበራቸውም። እንደ ቅብጠት ራሱ ታይቶ ነበር፣ እንደ ዘመናዊነት ምን ሆንም ብለው ነው። እነዚህ ደግሞ ሴቶች ተደፈሩና ምንድን ነው ምናምን ሲሉ የነበሩ ሰዎች አሉ። ትግላችን ገና እንደሚቀጥል ነው ይሄ ደግሞ የሚያሳየን። እና ብዙ ለውጥ መምጣት አለበት። ለውጡ ግን ዛሬኛ ጀምረነዋል እንደሚቀጥል አምናለሁ። ለዲደብሊዩ ዘገባ ሚሊዮን ስላሴ መቀለ